መሰንቆን ይጫወታል ከማለት ያናግራታል ቢባል ይሻላል ይላሉ የሙያ ባልደረቦቹም። መዲናና ዘለሰኛ የመሳሰሉ ከበድ ያሉ ስልተ ምቶች በአግባቡ መሰንቆውንና ድምጹን ገርቶ አድማጩን ሲያስደስት ኖረዋል። አርቲስት ሀብተ ሚካኤል ደምሴ አርቲስቱ ትላንት በደረሰበት ድንገተኛ አደጋ ህይወቱ አልፏል። ስለ አርቲስት ሀብተ ሚካኤል ደምሴ አጠቃላይ የጥበብ ህይወቱ አስመልክተን የቅርብ ወዳጁን አርቲስት አብራር አብዱን አነጋግረነዋል። አርቲስት ሀብተ ሚካኤል ደምሴ በ1971 ዓ ም በአገር ፍቅር ቲያትር መጀመሪያ የተቀጠረው በመሰንቆ ባለሙያነት ነበረ። ወደ ድምፃዊነት ሙያ እንዲገባ ምክንያት የሆነው አርቲስት አብራር አብዶ ነበረም። ያቺን ቅጽበት እንዲህ ያስታውሳታል። እዛ ማሲንቆ ተጫዋች መሆኑን ነው የምናውቀው። አንድ ቀን በዚህ ሙዚቃ ክፍል ሳልፍ ሲያንጎራጉር ሰማሁት እና ድምፁ በጣም አሪፍ ነው። በጣም ደነገጥኩኝ እና ለምንድን ነው ታዲያ በማሲንቆ የተቀጠርከው ምናምን ስለው፣ ያው ቦታው የማሲንቆ ስለነበረ በዛ ነው የገባሁት አለኝ። ከዛ ዝክረ ኪነ ጥበብ የሚባል ፕሮግራም ነበረ፣ እኔ ያኔ አርብ አርብ የሚታይ ለህዝብ የሚቀርም እና እዛ ላይ እሱን ሳልነግረው፣ ለሱ አስተዋዋቂው ጌታቸው ይሻው ይባላል፣ ለእሱ ነግሬው እባክህ እንደው ድንገት ይሄን ሰውዬ በጣም ዳይናሚክ የሆነ ድምጽ አለውና እናስተዋውቀው ብዬ አምባሰልና አንቻሩ የሚል ሁለት ዘፈኖችን እንዲዘፍን ፕሮግራም ላይ ያስገባዋለት። ከዛ አርብ እለት ቀረበ። ራሱ ቤት ያሉ ሰራተኞች፣ ተወዛዋዦች፣ ድምፃውያን ሁሉ አያውቁም። ከዛ እሱ እንደሚዘፍን ማን ነው አንቻሮ የሚዘፍነው ብለው ሲጠብቁ ተነስቶ ከሙዚቀኞች መሃል ያው ጥናት አያስፈልገውም በማሲንቆ ነው ብቻውን የሚጫወተው ሶሎ ነው ቀጥታ ተነስቶ ዘፈኑን ጀመረ። ከዛ ሰው በቃ ይደገም አለ። ሁለት ሶስት ተደገመ። ሁለተኛውም አምባሰልም እንደዛው ተደገመ። ከዛ በኋላ በድምፃዊነት ቀጠለ። አርቲስቱ በሙዚቃና በድራማው ዓለም የነበረው ተሳትፎ በተመለከተም በአጭሩ እንዲህ አጫውቶናል። እንግዲህ ማሲንቆ ተጫዋች ነው። ከባንድ ጋር ሲጫወት ማሲንቆን ሲገርፈው ልክና አቶ አማረ ታይ የሚባሉ እኔ እንደተቀጠርኩ ሰሞን የነበሩና እሱ ከተቀጠረ በኋላ ትንሽ ጊዜ አብሮ ሰርተው ሰማንያዎቹ መጀመሪያ ላይ የሞቱ ሰዎች አሉ። የእነሱን ያገራረፍ ዘይቤ የሚችለው አብተ ሚካኤል ነው። በማሲንቆ የወሰድ ነው እንደሆነ፣ በድምጻዊነቱ ያልሰራው ነገር የለም ቢያንስ መዲና እና ዘለሰኛል እንደሱ የተጫወተው ሰው አለ ማለት ይከብዳል። ብዙ ሰዎች ሞክረውታል፣ እንደ እሱ የሚያሳምረው አላየሁም። በሌላ በኩል ደግሞ የድምፃዊና ሙዚቀኛ ብቻ አይደለም፣ ቲያትርም ተጫውቷል። ባልቻ አባ ነፍሶ ላይ አዝማሪው ዝፈን ብዬ እኔ የምገርፈው እሱን ነበር እና ኢትዮጵያን በሙሉ ዞራ፣ የቲያትሩ ውበት ነበረ የእሱ ፓርክ። ምክንያቱም እኔ የምቀልድበት እና የምሳደብበት ሁሉ ግጥም ለሱ የምሰጥበት እሱ ደግሞ በቅኔ ግጥም ገጥሞ እኔን የሚሰድብበት ነበር። እኔ ሳላውቅ ማለት እኔ ያው ጣሊያ ነው ሰራ ስለነበር እና የሰው በቃ እንደ ጉድ የሚጠብቀው ፓርት ነበር። ያ ፓርት በጣም ተወዳጅ ነበር። መስታወት ቲያትርን በተዋናይነት ሰርቷል። ታጋጅ ሲፋለምን በተዋናይነት ሰርቷል። እና ዘርፈ ብዙ የሙያ ክሎት የነበረው ሰው ነው። ስለ አርቲስት ሀብተ ሚካኤል ደምሴ የግል ሕይወት እንዲያጫውተን ጠይቀ ነው ነበረ አርቲስት አብራርን። እኔ ከልጆቹ ጋር ያለው ግንኙነት በጣም ቆንጆ ነው እና አራት ሴት ልጆች እና ሶስት ወንዱ ልጆች ሰባት ልጆች አሉት። የልጅ ልጆች እና ቤተሰቡ ላይ ምንም ቢያደርጉት ቅርማይ ነው። ለቤተሰቡ በቃ አልጋና ፍራሽ ነው ማለት ይቻላል። በጣም በጣም የሚመች ሰው መላው የዶቼ ቬለ ማህበረሰብ ለአርቲስቱ ቤተሰቦችና አድናቂዎች መጽናናትን ይመኛል። ለዶቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።